የዲደብልዩ ዜና አመሰግናለሁ ልደት። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በጋምቤላ ክልል ጆርና ኢታንግ ልዩ ወረዳ ውስጥ ከተከሰተው የጸጥታ ችግር ጋር ተያይዞ ኃላፊዎችን ጨምሮ 15 ሰዎች በቁጥጥር ስር መዋላቸውን የክልሉ መንግስት አስታወቀ። በሱዳን እየተካሄደ የሚገኘው የእርስ በርስ ጦርነት ያስከተለው ሰብአዊ ተጽዕኖ ለዓመታት የሚዘልቅ ነው ሲል የመንግስታቱ ድርጅት የስደተኞች መርጃ ዩኤንሲኤችአር አሳሰበ። የሶማሊያ የባህር ላይ ወንበዴዎች ከአንድ ወር በፊት ያገተዋትን የባንግላዴሽ መርከብና ሰራተኞቿን ዛሬ ለቀቁ። ወንበዴዎቹ መርከቢቷን ለመልቀቅ አምስት ሚሊዮን ዶላር ቤዛ ተከፍሏቸዋል። እስራኤል ለደረሰባት ጥቃት የአጸፋ እርምጃ የምትወስድ ከሆነ የከፋ እርምጃ ልትወስድ እንደምትችል ኢራን አስጠነቀቀች። እስራኤል ዛሬ ሌሊቱን ከኢራን ከተተኮሱባት ከሶስት መቶ በላይ የድሮንና የሚሳይል ጥቃቶች 99 በመቶን ከአጋሮቿ ጋር በመሆን ማክሸፏን አስታውቃለች። የጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ እንዲቀመጥም ጠይቃለች። ዜናውን በዝርዝር በጋምቤላ ክልል ጆርና ኢታንግ ልዩ ወረዳ ውስጥ ከተከሰተው የጸጥታ ችግር ጋር ተያይዞ ኃላፊዎችን ጨምሮ 15 ሰዎች በቁጥጥር ስር መዋላቸውን የክልሉ መንግስት አስታወቀም። በቁጥጥር ስር ከዋሉት መካከል ሁለት የዞንና 12 የወረዳ አመራር ይገኙበታል። ከአስር ቀን በፊት ሐሙስ መጋቢት 26 ቀን 2016 ዓ ም በክልሉ አኛዋ ብሔረሰብ ዞን ጆር ወረዳ ውስጥ የታጠቁ ኃይሎች አድርሰዋል በተባለው ጥቃትና በሰውና ንብረት ላይ ጉዳት መድረሱ ተዘግቧል። በወቅቱ በወረዳው የተከሰተው የጸጥታ ችግር እጃቸው አለበት ተብሎ የተጠረጠሩ ሁለት የዞንና አምስት የወረዳ አመራር በቁጥጥር ስር መዋላቸውም ተገልጿል። በአጠቃላይ በቁጥጥር ስር ከዋሉ 14 አመራር በተጨማሪ ብሔርን ከብሔር በማጋጨት የተጠረጠሩ አንድ ግለሰብ በቁጥጥር ስር መዋላቸውን የክልሉ የመንግስት ኮሚኒኬሽንን ጠቅሶ የአሶሳው ወኪላችን ነጋሳ ደሳለኝ ዘግቧል። የክልሉ መንግስት መጋቢ 30 ቀን 2016 ዓ ም ከጸጥታ ችግር ጋር በተያያዘ ኃላፊነታቸውን አልተወጡም ያላቸውን የክልሉን የሰላምና የጸጥታ አስተዳደር ቢሮ ኃላፊ አቶ ቾል ኩንን ጨምሮ አራት አመራር ከኃላፊነት መነሳታቸው ይታወሳል። በሱዳን እየተካሄደ የሚገኘው የእርስ በርስ ጦርነት ያስከተለው የሰብአዊ ቀውስ ተጽዕኖ ለአመታት የሚዘልቅ ነው ሲል የመንግስታቱ ድርጅት የስደተኞች መርጃ ዩኤንኤችሲአር አሳሰበ። በድርጅቱ የቃጠናው ኃላፊ ማመዱ ዲያን ባልዴ ጦርነቱ በሁለቱ ተፋላሚዎች መካከል ከተጀመረ አንድ ዓመት ማስቆጠሩን አስመልክተው በሰጡት መግለጫ በሱዳን የተከሰተው የሰብአዊ ቀውስ ለአመታት የሚሻገር ጠባሳ ጥሏል። ኃላፊው ባለፈው የመጋቢት ወር በሱዳን ጉብኝት ማድረጋቸውን ገልጸው በተጨባጭ ያየሁት የከፋ ሰብአዊና ዓለም አቀፋዊ የጥበቃ ሕጎች ተጥሰዋል ብለዋል። ምግብ፣ ውሃ፣ የጤና አጠባበቅ፣ መጠለያ፣ የምክር አገልግሎት ማቅረብን ጨምሮ ከጥቃት ለተረፉ ሰዎች የሚደረገው ጥበቃ እንዲጠናከር ብርቱ ስራ እንደሚጠይቅም ተናግረዋል። በምዕራብ ዳርፉር ያለው ተጨባጭ ሁኔታ ከየትኛውም የአገሪቱ ክፍል የከፋ እንደሆነ ነው ኃላፊው ያስረዱት። ዓለም አቀፉ ማህበረሰብም አስከፊ ቀውስ ውስጥ የምትገኘውን ሱዳንን መዘንጋት እንደሌለበት በዚሁ መግለጫቸው አሳስበዋል። የሶማሊያ የባህር ላይ ወንበዴዎች ከአንድ ወር በፊት ያገቷትን የባንግላዴሽ መርከብና ሰራተኞቿን ዛሬ ለቀቁ። ወንበዴዎቹ መርከቢቷን ለመልቀቅ አምስት ሚሊዮን ዶላር ቤዛ ተከፍሏቸዋል። ለአንድ ወር ያህል በወንበዴዎቹ እጅ የነበሩ 23 የመርከቢቱ ሰራተኞች በመልካም ሁኔታ ላይ እንደሚገኙ መርከቢቱን የሚያስተዳድረው ኩባንያ አስታውቋል። መርከቢቱም ከሶማሊያ የባህር ሰርጥ ለቃ ትናንት ቅዳሜ ወደ ዱባይ ጉዞ መጀመሯን ሮይተርስ የዜና ወኪል ዘግቧል። ከስድስት ቀናት ጉዞ በኋላ ዱባይ እንደምትደርስም ይጠበቃል። የሶማሊያ የባህር ላይ ወንበዴዎቹ ከሞዛምቢክ የድንጋይ ከሰል ጭና ወደ ዱባይ ስትጓዝ የነበረችውን ግዙፍ መርከብ ከ23 ሰራተኞቿ ጋር ህንድ ውቅያኖስ ላይ አግተው የወሰዱት ባለፈው መጋቢት 3 ቀን 2016 ዓ ም ነበር። መርከቢቷን ወደ ሶማሊያ የባህር ዳርቻ አካባቢዎች የወሰዷቸው ወንበዴዎቹ የመርከቢቱ ኩባንያ ቤዛ ካልከፈላቸው የመርከቢቱን ሰራተኞች በሙሉ እንደሚገድሉ ዝተው ነበር። በመጨረሻም መርከቢቱን የሚያስተዳድረው ኩባንያ ሰላማዊ ድርድር በማድረግ ማስለቀቁን አስታውቋል። የሶማሊያ የባህር ላይ ወንበዴዎች የተሳካ የባህር ላይ የመርከብ እገታ ሲያከናውኑ ከሰባት ዓመታት ገደማ ወዲህ ይህ የመጀመሪያው ነው። እስራኤል ለደረሰባት ጥቃት የአጸፋ እርምጃ የምትወስድ ከሆነ የከፋ እርምጃ ልትወስድ እንደምትችል ኢራን አስጠነቀቀች። እስራኤል ዛሬ ሌሊቱን ከኢራን ከተተኮሱባት ከ300 በላይ የድሮንና የሚሳይል ጥቃቶች 99 በመቶውን ከአጋሮቿ ጋር በመሆን ማክሸፍ መቻሏን አስታውቃለች። በጥቃቱ ሰዎች መጎዳታቸውን የገለጸችው እስራኤል እስካሁን የከፋ ጉዳት አለመድረሱን ገልጻለች። ነገር ግን የእስራኤልን የአየር መከላከያ ጥሰው የገቡ ከ15 በላይ የኢራን ሚሳይሎች በኔቫቲም የሚገኝ ወታደራዊ ይዞታ ላይ ጉዳት ማድረሳቸውን ዓለም አቀፍ የመገናኛ ብዙኃን ዘግበዋል። የኢራንን የአየር ጥቃት ከእስራኤል የአየር መቃወሚያ ስርዓት በተጨማሪ የዩናይትድ ስቴትስ፣ ብሪታንያና ዮርዳኖስ አየር ኃይሎች በመከላከሉ መሳተፋቸውን አስታውቀዋል። ኢራን ካስወነጨፈቻቸው ድሮኖችና ሚሳይሎች ውስጥ 170 ድሮኖችና 30 ክሩዝ ሚሳይሎችን የእስራኤል የአየር ክልል ከመድረሳቸው በፊት ተመትተው መውደቃቸውን የእስራኤል ጦር አስታውቋል። ኢራን ለመጀመሪያ ጊዜ በእስራኤል ላይ የሰነዘረችው መጠነ ሰፊ የሚሳይል ጥቃት መካከለኛው ምስራቅን ወደ ለየለት ጦርነት እንዳያስገባ ብርቱ ስጋት አሳድሯል። የኢራኑ ፕሬዚዳንት ኢብራሂም ራይዚ ከመጠነ ሰፊው ጥቃት በኋላ በሰጡት መግለጫ እስራኤል በግድ የለሽነት ለምትወስዳቸው የአጸፋ እርምጃዎች የኢራንን መልስ በዚያው ልክ የከፋ ይሆናል ብለዋል። ቴህራን ባለፈው መጋቢት ከእስራኤል በተሰነዘረ የአየር ጥቃት ባለችው ሶሪያ ደማስቆ ውስጥ ሁለት ወታደራዊ አዛዦችን ጨምሮ ሰባት ጄኔራሎች መገደላቸውን ገልጻለች። ዩናይትድ ስቴትስ ኢራን የበቀል እርምጃ እንደምትወስድ በቅርቡ አስጠንቅቃ ነበር። ከዛሬ ሌሊት የኢራን የአየር ጥቃት በኋላ የእስራኤልና የዩናይትድ ስቴትስ ወታደራዊ ምክር ቤት አስቸኳይ ስብሰባ ተቀምጠዋል። ይህ በእንዲህ እንዳለም ኢራን መጠነ ሰፊ የአየር ጥቃት መሰንዘሯን ተከትሎ የጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ እንዲቀመጥ እስራኤል ጠይቃለች። የመንግስታቱ ድርጅት ዋና ጸሐፊን ጨምሮ የአውሮፓ ህብረት፣ የሰሜን አትላንቲክ ቃል ኪዳን ኔቶ እና በርካታ የዓለም ሀገራት ጥቃቱን አውግዘው ቀጠናው ወደ ለየለት ጦርነት እንዳይገባ እየጠየቁ ናቸው። በኢንዱስትሪ የበለጸጉ የቡድን ሰባት አባል ሀገራት የወቅቱ ፕሬዚዳንት ጣሊያን አባል ሀገራቱን አስቸኳይ የቪዲዮ ኮንፈረንስ ጠርታለች። ጥቃቱ በአካባቢው ተጨማሪ አለመረጋጋት እንዳያስከትል ያሰጋናል ያሉት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሚሎኒ ችግሩ እንዳይባባስ እንሰራለን ሲሉ በኤክስ ገጻቸው ጽፈዋል። የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ በበኩላቸው ኢራን በእስራኤል ላይ በአንድ ጀንበር ባደረሰችው ጥቃት መካከለኛው ምስራቅን ወደ ገደል አፋፍ ወስዳለች ሲሉ ከሰዋል። ኔቶ በበኩሉ በመካከለኛው ምስራቅ ያለው ግጭት ከቁጥጥር ውጭ እንዳይሆን ማድረጉ አስፈላጊ ነው ብሏል። ሩሲያ የሌሊቱ የኢራን የአየር ጥቃት በደማስቆ ለደረሰባት ጥቃት የምዕራባውያን ዝምታ ውጤት ነው ብላለች። ግጭቱ በመካከለኛው ምስራቅ ወደ ለየለት ጦርነት እንዳይሸጋገርም ስጋት ገብቶኛል ስትላክላለች። ቱርክ ዘግይቶ በሰጠችው መግለጫ ኢራን በአካባቢው አዲስ ውጥረት እንዲፈጠር ከማድረግ እንድትቆጠብ ጠይቃለች። እስራኤል ለደረሰባት መጠነ ሰፊ የአየር ጥቃት ምን አይነት የአጸፋ እርምጃ እንደምትወስድ ለጊዜው የታወቀ ነገር የለም። ኢራን በበኩሏ ራስን መከላከል ብላ ለወሰደችው የአጸፋ እርምጃ ለሚመጣው ማንኛውም ነገር ዝግጁ መሆኗን አስታውቃለች። እርምጃዋን ተከትሎ ኃላፊነት የጎደለው መግለጫ ሰጥተዋል ያለቻቸውን ሀገራት የብሪታንያ ፈረንሳይ እና ጀርመን አምባሳደሮችን በውጭ ጉዳይ ሚኒስቴር አማካኝነት ለማግኘት ማነጋገሯን የአገሪቱ መንግስታዊ መገናኛ ብዙሃንን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶች በለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁም በጋምቤላ ክልል ጆርና ኢታንግ ልዩ ወረዳ ውስጥ ከተከሰተው የጸጥታ ችግር ጋር ተያይዞ ኃላፊዎችን ጨምሮ 15 ሰዎች በቁጥጥር ስር መዋላቸውን የክልሉ መንግስት አስታወቀ። በሱዳን እየተካሄደ የሚገኘው የእርስ በርስ ጦርነት ያስከተለው ተጽዕኖ ለዓመታት የሚዘልቅ ነው ሲል የመንግስታቱ ድርጅት የስደተኞች መርጃ አሳሰበ። የሶማሊያ የባህር ላይ ወንበዴዎች ከአንድ ወር በፊት ያገቷትን የባንግላዴሽ መርከብና ሰራተኞቿን ዛሬ ለቀቁ። ወንበዴዎቹ መርከቢቷን ለመልቀቅ አምስት ሚሊዮን ዶላር ቤዛ ተከፍሏቸዋል። እስራኤል ለደረሰባት ጥቃት የአጸፋ እርምጃ የምትወስድ ከሆነ የከፋ ነገር ሊደርስባት እንደሚችል ኢራን አስጠነቀቀች። እስራኤል ዛሬ ሌሊቱን ከኢራን ከተተኮሱባት ከሶስት መቶ በላይ የድሮንና የሚሳይል ጥቃቶች 99 በመቶውን ከአጋሮቿ ጋር በመሆን ማክሸፏን አስታውቃለች። የጸጥታው ጥበቃ ምክር ቤትም አስቸኳይ ስብሰባ እንዲቀመጥ ጠይቃለች። ዜናው በዚሁ አበቃ። ጤና ይስጥልን።